አድማጮች የምትከታተሉት ዘወት ሩድ በየሁለት ሳምንቱ የሚቀርበውን የራዲዮ መጽሔት የመዝናኛ ፕሮግራም ነው። አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበንን ወደ አዲስ አበባ ነው የምናቀና። አሁን ሰዓቱ የንጉሴ አክሊሉ መስኮት የሚከፈትበት። አሉላና አዲሱ ደግሞም አድማጮቼ እኔም እንደ እናንተ ሬዲዮ ከፍቼ ቪኦኤን ስሰማ ሳዳምጥ ቆይቼ ቴሌቪዥኑ ላይ አትኩረው አይኖቼ መስኮቴ ሲከፈት ግራ ቀኝ አይቼ እንደተለመደው ዛሬም ተጋብዤ ዘጠና ሰባት አመት በታሪክ ተጉዬ ሰላም ብየገባው ትዝታዬን ይዤ የኔስ ትዝታዬ ህዳር በሽታዬ ሰፍሮ ያገኘሁት በማስታወሻዬ። ታሪኩ እንደዚህ ነው አሉላና አዲሱ ስሙኝ በተራዬ እላቸዋለሁ እንዴት ነው ድንቅ ነው እንሰማለን ጆሯችን አቆመን ንጉሴ በጣም ጥሩ እንግዲህ አዲስ አበባችን በዚህ በያዝነው ህዳር ወር አንድ መቶ ሀያ ዘጠኝ አመት ሆናት አዲስ አበባ ዛሬ እየፈረሰችም እየተገነባችም ነው ማፍረስ ቀላል ባይሆንም መገንባት ደግሞ የበለጠ ከባድ ነው ይባላል በሚቀጥሉት ሳምንታት ተከታታይ ዝግጅቶቼ በተለይ ስለ ትናንትናዋ አዲስ አበባ በሰፊው እንጨዋወታለን። ሩቅ ሳንሄድ የዛሬውን ቀን ብቻ እናንሳ። የዛሬ ዘጠና ሰባት አመት በሺህ ዘጠኝ መቶ አስራ አንድ ዓመተ ምሕረት መሆኑ ነው። አዲስ አበባ በተቆረቆረች በሰላሳ ሁለት አመት የጎልማሳ እድሜዋ ክፉኛ ታመመች። በመላ ኢትዮጵያ የበሽታ መቅሰፍት ወርዶ ብዙ ሰው አለቀ ይሉናል። ብላታ መርሴ ሀዘን ወልደ ቂርቆስ በድርሰታቸው በሽታው አዲስ አበባ ደርሶ ይሉናል። ብላታ መርሴ ሀዘን ወልደ ቂርቆስ በጣም የታወቀው በዚህ በህዳር ወር ውስጥ ነው። ህዳር በሽታ ይባላል። የተከሰተው አውሮፓ ውስጥ በዓለም ጦርነት ጊዜ እንደነበረ ይነገራል። የሌላውን ለጊዜው እናቆየውና የዛሬውን የህዳር አስራ ሁለት ሺ ዘጠኝ መቶ አስራ አንድ ዓመተ ምሕረቱን እስቲ ብላታ መርሴ የሀዘን ወልደ ቂርቆስ የሚሉትን ባጭሩ እንስማ። አፍላው በሽታ ከህዳር ሰባት እስከ ሀያ በአስራ አራት ቀን ያህል ነበር። በተለይም ህዳር አስራ ሁለት ቀን የህዳር ሚካኤል እለት እሱ ሞተ። ከመኳንንት ከንቲባ ወሰኔ ዛማኔል በዚሁ ቀን ሞቶ አዲስ አበባ ስላሴ ተቀበለ ይሉናል ብላታ መርሴ የሀዘን ወልደ ቂርቆስ ይህ በሽታ ወደ ኢትዮጵያ የተዛመተው በነፋስ አማካይነት መሆኑ ይነገራል እና በዚህም ምክንያት ብዙ ሰው እንደ ሞተ እንደ ተጎዳ የከተማይቱ ከንቲባ ራሳቸው እንደ ሞቱ ቀደም ሲል አዳምጠናል። አዎ የዛሬ ዘጠና ሰባት ዓመት የዛሬን ቀን የሚቀበር ሰው እንጂ ሰው የሚቀብር ጠፋ ሰው በሰው ላይ፣ በአንድ ጉድጓድ ብዙ ሰው ተቀበረ። አስከሬን የሚሸከም ታጣ፣ ሀዘን በረታ፣ ዋይታ በረከተ። ባል የሚስቱን፣ ሚስት የባሏን፣ አባት የልጁን አስከሬን ተሸከሙ። የዛሬ ዘጠና ሰባት አመቱን የህዳር አስራ ሁለት በሽታን ታሪክ ቀን ገጥሞን ይህን ያህል ከተጨዋወትን ጊዜ ካለ ወደሚቀጥለው ዝግጅት ልሂድ። መልካም ንጉሴ፣ ቀጥል። ጊዜ ከተፈቀደልኝ አመሰግናለሁና ልቀጥል። በመግቢያ ላይ እንደ ገለጽኩት አዲስ አበባ ዛሬ እየፈረሰችም እየታደሰችም ነው ብያለሁ። ድሮ ድሮ ለመንገድ ሥራ ቤት ሲፈርስ ስንኝ ይቋጠር ነበረ። ታስታውሱ እንደሆነ ለምሳሌ ኢጣሊያም መጣ ሄደ ተመለሰ፣ እንግሊዝም መጣ ሄደ ተመለሰ ሚናስ ብቻ ቀረ ቤት እያፈረሰ ይባል ነበር። ለዚህም ነው ታዲያ አሁን ዝምታው ቢበዛ፣ አርቲስቱም ዝም ቢል፣ ጋዜጠኛው ገጣሚ ቢታጣ የሚያንጎራጉር ጋዜጠኛው መጣሁ ዝምታል ልሰብር ዝምታ ወርቅ ነው መልካም ነው ካላችሁ እድል እንደ ቤት ልግባ ቢታጣ የሚያንጎ I you am

ፊትበር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ፊትበር ፈረሳሉ ስላሴ ገበያ ለሸራተን አዲስ ሰዎች መቀበያ ከተማው ሲመረጥ የተከለለው ልው ያለው እስኪ ይባላል መሰረጋች ንጉሴ ጣይቱ ለመኖሪያ የመረጠች መንደር ፍልውሃ፣ ፊንፊኔ፣ አንቺ ጋር ነው ማደር። የፊት በርነሽ የደቦቃ ያባጨምር የፍልውሃ ጥርት ያልሽው የምንጭ ውሃ የደቡብ ቤቶች አይወዱም ሚስማር ጣራው ይሸልማል፣ የድንጋይ ክምር ይባላል። ከላይ ሆነ ከቤተ መንግስቱ፣ ወደ ታይስታይ በሙሉ ቤቶቹ ደስ የሚል በቀላያቸው ላይ ድንጋይ ተከምሮ ስለነበረ ነው። የፊትበር የደቦቃ የኖራ ማቃጠያ ቤቶች አይወዱም፣ ሚስማረ ጣረው ይሸለማል የድንጋይ ክምር። ፀጋዬ ዘርፉ ይባላል ድምፃዊ ነው አክተርም ነው። ከግርማ ነጋሽ ጋር ሆኖ የፊት በርን ሁኔታ በሚቀጥለው አስራ አምስት ቀን ያጫውቱናል። ለዛሬው በዚሁ አበቃው። አመሰግናለሁ። ንጉሴ ለዝግጅቱ እናመሰግናለን። የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር አለም ተገላብጣ ብርቱ መስዬ Le prince be the cafe uh, yeah. a that saw my body yeah, he was in what a role if her